Economiu, amém. ቁብ ፋይናንሽል ቴክኖሎጂስ የተባለ ጀማሪ ኩባንያ ተለምዶዊውን ተዘዋዋሪ የቁጠባና ብድር ማቅረቢያ ስርዓት በእጅ ስልኮች ለመከወን የሚያስችል መተግበሪያ ሰርቶ ይፋ አድርጓል እቁብ ይባላል ኩባንያው የተመሰረተው በዮሃና ኤርሚያስ ና አሌክሳንደር ይስሐቅ ሲሆን መተግበሪያው ስራ ላይ ከዋለ አስር ቀናት ገደማ አልፎታል እስከ ትናንት ማክሰኞ ድረስ ብቻ ከአንድ ሺ አራት መቶ በላይ ተጠቃሚዎች ተመዝግበው ከሁለት መቶ በላይ እቁቦች መመስረታቸውን የኩባንያው የቴክኖሎጂ ዘርፍ ኃላፊ ዮሐና ኤርሚያስ ለዶይቸ ቬለ አስረድተዋል። እቁብ መተግበሪያ ለእቁብ ሰብሳቢዎች እና ለእቁብ ተሳታፊዎች የሚገናኙበት ፕላትፎርም ነው እንጂ እቁብ ፋይናንሽል ቴክኖሎጂ ለራሱ እቁብ ፈጥሮ የሚያንቀሳቀሰው ነገር የለም። እኛ ያደረግ ነው ምንድን ነው? እነዚህ እቁብ ሰብሳቢዎችና እቁብ ተሰብሳቢዎች ተገናኝተው ብራቸውን የሚጥሉበት ቼክን ባላንስ የሚኖርበት ማለትም ማን ከፍሏል ማን አልከፈለም የሚታይበት፣ ዕጣ የሚወጣበት፣ ኢቨንቶች ኢንቫይት የሚደራረጉበት ፕላትፎርም የፈጠር ነው። እቁብ ሰብሳቢም ሆነ አባል እንደ ሜምበር ይመዘገባል። ሲመዘገብ የተለያዩ ጥያቄዎች አሉ፣ እንደ አይዲ፣ እንደ ፎቶ፣ ስም፣ ምናምን የመሳሰሉት እነዚህ ነገሮች ይሞላና አንድ የአፕሊኬሽኑ ላይ ሜምበር ሆኖ ከተፈጠረ በኋላ ይሄ ዩዘር ከዛ በኋላ ወይ ወደ ተሰብሳቢነት እቁብን ጆይን በማድረግ ወይም ደግሞ ወደ ሰብሳቢነት እቁብን በመፍጠር ይሆናል ማለት ነው። እኛ እዚህ ጋ ያው ዴታ አግሬጌት እያደረግን ለዩዘሮቹ ቀላል እንዲሆን ግልጽ የሆነን አጠቃቀም እንዲኖረው እንሰጣለን። ሰመሪዎች ይኖራሉ። የተለያየ ስንት ሰብስበዋል፣ ይሄ ሰው ስንት ጊዜ ለስንት እቁቦች ውስጥ ተሳትፏል፣ እና የተለያዩ አናሊቲኮችን ለዩዘሮቻችን መልሰን እናቀርባለን። ከዛ በተጨማሪ ደግሞ ቅድም የገለጽናቸውን ፊቸሮች እንደ ኢቨንት መጠራራት በግሩፕ ውስጥ ኑ ቡና እንጠጣ ሊሆን ይችላል ጣና እናወጣ ሊሆን ይችላል። የመጠራራት አርስቢፒ እመጣለሁ አልመጣም የሚል መልስ የመሰጫጫ እና የተለያዩ እንደዚህ አይነት ፊቸሮች አፕሊኬሽኑ አለው፣ እና እኛ የምንወስደው ሮል እዚህ ጋር ይህንን ክላሪቲ ይህንን ትራንስፓረንሲ ይህንን ግልጽነት እና ተደራሽነት የአፕሊኬሽኑን መፍጠር ነው። እቁብ በተለያዩ የኢትዮጵያ ክፍሎች ማህበረሰቦች እንደየገቢ መጠናቸው የሚሳተፉበት ከፍ ያለ ማህበራዊና ኢኮኖሚያዊ ፋይዳ ያለው ስርዓት ሆኖ ቆይቷል። የእቁብ ፋይናንሻል ቴክኖሎጂ ተባባሪ መስራችና የቴክኖ የቴክኖሎጂ ዘርፍ ኃላፊ ዮሐና ለዶቸቨለ እንደተናገሩት ይኸው ተዘዋዋሪ የቁጠባና ብድር ማቅረቢያ ስርዓት ያሉበትን እንከኖች በመፈተሽ ለማሻሻል ጥረት አድርገዋል። ሌላኛው ተባባሪ መስራችና ዋና ስራ አስፈጻሚ አሌክሳንደር ይስሐቅ እንደሚሉት ኩባንያቸው ይፋ ባደረገው መተግበሪያ አማካኝነት የእቁብ አጣጣልና የዕጣ አወጣጥን የመሳሰሉ አሰራሮች ይሻሻላሉ። ከተለያዩ ባንኮች ጋር እየሰራን ያለንበት ሂደት አለ። እነዚህም ፔመንቶች ባህላዊ በጣም የበልኪ የሆነ እና የካሽ ትራንዛክሽን የሚበዛበት ሁኔታ ነው ያለው። እኛ ይሄንንም በመረዳት በዲጂታል ፔመንቶች ኦልሬዲ ኤግዚስት በሚያደርጉ የሎካል ባንኮቻችን በቀላሉ ወደ እቁቦቻቸው ክፍያቸውን እንዲፈጽሙ አባላቶች ያስችላል ማለት ነው። ከነዚህም መካከል እንደ አንድ ምሳሌ መጥቀስ የምፈልገው የተለያዩ ባንኮች የተለያዩ አይነት የባንክ አካውንቶችን እየከፈቱልን ይገኛሉ። ማለትም እቁብ የሚባሉ አካውንቶች ማለት ነው። ማለትም የቁጠባ ሂሳብ ብዙ ጊዜ አንድ ሰው የሚያንቀሳቅሰውን እና ያም ያም ሰው ያንን ገንዘብ በፈለገበት ሁኔታ ቢያንቀሳቀስ አባላቶቹ የማያውቁበት ሁኔታ ነው ያለው። እኛም ደግሞ ይሄንን በመረዳት ከባንኮች ጋር ልዩ የሆነ የእቁ ባንክ አካውንቶችን በመክፈት ላይ እንገኛለን። የእነዚህ አካውንቶችም እንቅስቃሴ ሰብሳቢውንም፣ ዳኛውንም፣ የጸሐፊውንም ሮል የሚያቀሉ የአባላቶቻቸውንም የክፍያ በሰዓቱ ተከፍሏል ወይ አልተከፈለም ወይ የሚለውን የቼክ ኢንድ ባላንስ ሲስተም በራሱ ላይ ያቀፈ ሲሆን ሁሉም ሜምበሮች ማን እንደዘገየ ማን በጊዜ እንደከፈለ የሚያውቁበት ሁኔታ አለ። ከዛ ጋርም ተያይዞ የሎተሪ ማውጣቱ ሂደት ላይ በብዙ ሁኔታዎች በብዙ አጋጣሚዎች ብዙ ቁብተኞች እንደጠቀሱልን፣ በሰርቪያችንም የሰበሰብነው ዳታ በጣም ብዙ ቅሬታ እንዳለ ነው። እና ባያስ ወይም ይሄ ገለልተኛ ያልሆነ ውሳኔ ሰጪ አካል መኖሩ ትንሽ ያከብደዋል። ማለትም እጣ ወጣጡ ላይ በተለያዩ ምክንያቶች በተለያዩ ድልደላዎች ሰብሳቢዎች የመረጡትን ሰው የመስጠት ሂደት እንዳለ በአንዳንድ ሁኔታዎች ተረድተናል። ይህንንም ቴክኖሎጂ ባመጣልን ቫሊዩ እኛም ይህን ተጠቅመን ራንደም የሆነና ገለልተኛ የሆነ የሎተሪ ሲስተም አወጣጥ በአፕሊኬሽኑ ወይም በመተግበሪያው ላይ አዘጋጅተናል። ስለዚህ ሰብሳቢዎችንም ከጥያቄ የሚያድን ቁብተኞችንም ሀሳብ እንዳይገባቸው የሚያደርግ ይመስለኛል። ከዛ በተጨማሪም ዕጣቸውም ከደረሳቸው በኋላ እንደማያስፈልጋቸው ቁብተኞች ከተረዱ ለሚመ ለሌሎቹ እቁብተኞቻቸው ወይም አባላቶች የሚያስተላልፉበትን ሂደት አዘጋጅተናል። ስለዚህ በማይፈልጉበት ወቅት በቀላሉ ወደሚቀጥለው ሰው በቀላሉ የሚያስተላልፉበትን አጫርተው በዝግ ጨረታ ማለትም የማይፈልገው ሰው ለማስተላለፍ ፈቃደኛ በሚሆንበት ጊዜ የራሱን ለጨረታ ክፍት እንደሆነ በማሳወቅ አባላቶቹ የተለያየ ጥቅማ ጥቅሞች ለአባሉ በማቅረብ ሊወዳደሩና እሱን ደግሞ ለሚፈልገው ወይም ላሸነፈው ሰው በራሱ ምርጫ ሊሰጥ እንደሚችል ያደርጋል። ይህን መተግበሪያ ለመጠቀም ለጊዜው እቁም መጣል የሚችሉት በኢትዮጵያ የሚኖሩ ብቻ ናቸው። ቪዛን ከመሳሰሉ የክፍያ ስርዓቶች ጋር ተቋማቸው እየሰራ መሆኑን የተናገሩት ዮሐና በቅርብ ጊዜ በውጭ ለሚኖሩ ኢትዮጵያውያንም ግልጋሎቱ እንደሚቀርብ አስረድተዋል። እቁብተኛ ለመሆን መጀመሪያ መተግበሪያውን ከጉግል አፕ ስቶር ወደ ስልክዎ ይጭናሉ። ለመመዝገብ ስልክ ቁጥር፣ የኢሜይል አድራሻ፣ የትውልድ ቀን፣ የመኖሪያ አድራሻ እና በመንግስት የተሰጠ መታወቂያ ማቅረብ ያስፈልጋል። ተቋሙ ያዘጋጀውን ውል መሙላትም ሌላው ግዴታ ነው። ከዚያ በኋላ እቁም ማቋቋም ወይም ቀደም ብለው የተቋቋሙ እቁቦችን መቀላቀል ይቻላል። አቶ አሌክሳንደር እንደሚሉት ተቋማቸው በመተግበሪያው አማካኝነት በሚቋቋሙ እቁቦች የሚጣል የገንዘብ መጠን ላይ አነስተኛም ሆነ ከፍተኛ ገደብ አልተደረገም። ይሄ እቁም የሚባለው የባህላዊ ሲስተም ለሁሉም ሰው ተደራሽ መሆን መቻል ይኖርበታል። አምስት ሳንቲም መጣል የሚችል ሰው ከሌሎች አምስት ሳንቲም መጣል ከሚችሉ ሰዎች ጋር አንድ ላይ በመሆን አንድ ብርን ማግኘት እንደሚችል እኛ ተረድተን ያችን ደግሞ አንድ ብር ቫል እንዳላትና የማንንም ማህበረሰብ ይሄኛው ከዚህኛው የሚለውን ነገር ሳንለይ ለሁሉም ተገልጋይ የሚያደርግ ነው። ወደ ላይ ከፍ ማለቱ ደግሞ ያው ወደ ላይ ከፍ ባለ ቁጥር የተለያዩ ኢንሴንቲቮች ይኖራሉ። በባንኮችም በኩል ኦፈር የሚደረጉ የተለያዩ ጥቅማጥቅሞች ይኖራሉ። ለምን የተሻለ ወለድ ሊሰጣቸውም ይችላል። አሁን በሚመጡት አፕዴቶች የምናየው ይሆናል ግን ለጊዜው ያስቀመጥነው አነስተኛም ሆነ ከፍተኛ ገደብ የለም። የለቀቅነው አፕሊኬሽን በጣም ቴክሳዚ ለሚባለው ወይም የቴክኖሎጂ እውቀት ላለው ሰው ተብሎ የተዘጋጀ ነው። ማለትም አሁን በተግበሪያው ላይ ብዙ ማሻሻያዎችን ወይም አፕዴቶችን እያወጣን በቋንቋ በኩል ያሉትን ባሪየሮች እየሸፈንን እየዘጋን ኢቨን በመረዳት ደረጃ እስከ ዩኤስ ኤስ ዲ ኮድ ድረስ ወይም እንደ ሞባይል ካርድ መሙላት ያህል ለአቅልለን ሲስተሙን ለሁሉም ተደራሽ ለማድረግ ነው የምንጥር ያለ ነው። በዚህም ረገድ የመጀመሪያው እንደ አላማ ብለን ያስቀመጥ ነው ኦልሬዲ ኤግዚስት የሚያደርጉትንና በተለያዩ ባንኮችን በቁጠባ ሂሳባቸው ላይ እያንቀሳቀሱ ያሉትን ሰብሳቢዎችና ቁብተኞችን ወደ እኛ ፕላትፎርም ላይ የማምጣት ሂደት ላይ ያለ ነው። በሱ ላይም ስኬታማ ጉዞ ጀምረናል። በፈረንሳይ ኒዮማ ቢዝነስ ትምህርት ቤት በመምህርነት የሚያገለግሉትና ከዚህ ቀደም በእቁብ ኢኮኖሚያዊ ፋይዳ ላይ ጥናት የሰሩት ዶክተር ብስራት አገኘሁ አሰራሩን በቴክኖሎጂ ማዘመንና ተቋሙን ሙሉ በሙሉ ዲጂታል ማድረግ የተለያዩ ናቸው የሚል እምነት አላቸው። ከእቁብ አንጻር እንደዚህ ይመጣል ብዬ በአፕሊኬሽን ደረጃ አላሰብኩትም። ገርሞኛል። ጥሩ ነው። የሀገር በቀል የሆኑ ተቋማትን ወደ ዲጂታል እንትን የመቀየር ሀሳቡ ጥሩ ነው፣ ማንቀሳቀሱ ጥሩ ነው። ነገር ግን ደግሞ በጎንም አብረህ በእርግጥ ሁሉን ነገር ዲጂታል ማድረግ ይቻላል ወይ የሚለው ጥያቄ ሊሆንብህ ይችላል። እና በሁለት መንገድ ከፍለ ልታየው ትችላለህ። አንደኛው እቁቦች እየሰሩበት ያሉበትን አሰራር ወደ ዲጂታል እንዲያመጡት ያ ማለት ምንድን ነው? በአካል እየሰሩ ያሉትን ሰዎች በዲጂታል እንዲጠቀሙ እገዛ የማድረግ የስራ አመራሩን ማለት ነው። የአድሚኒስትሬሽኑን ጉዳይ ብቻ የሚያግዝ አፕሊኬሽን መስራት እና ተቋሙን ራሱን ወደ ዲጂታል ቀይሮ ሰዎች ሳይገናኙ በዲጂታሉ ዓለም ብቻ የቆብን ስራ እንዲሰሩ ማድረግ ሁለቱ የተለያዩ ነገሮች መስሎ ይታዩኛል። እንደማየው ከሆነ አሁን እየወጠኑ ያሉት የስራ ፈጣሪዎቹ እንዳልኩ ጥሩ ሀሳብ ነው፣ በጎ ሀሳብ ነው፣ ሊበረታታ ይገባዋል። ነገር ግን የሚደግፈው ወደ መጀመሪያው የሚያደላ ይመስለኛል። ምክንያቱም ለማድረግ እየሞከሩ ያሉት ነገር አስተዳደሩን ወደ ዲጂታል የማድረግ የተሻለ ሪከርድ እንዲይዙ፣ የተሻለ መዝገብ እንዲኖራቸው፣ ሰው ርስ በርሱ የመረጃ ልውጡን በፍጥነት እንዲያደርግ የማድረግ ነገር ነው እና ይሄኛው የት ድረስ ያስኬዳል የሚለው እንግዲህ በብዙ መልኩ ልናየው እንችላለን ብዬ አስባለሁ። ግን ነገር ግን እቁብን እንደ ተቋም ወደ ዲጂታል ለመውሰድ መሞከር ትንሽ የሚያስቸግር ይመስለኛል። ምክንያት እቁብ ከገንዘብ በላይ ነው። ሌሎች ነገሮች አሉት። ማህበራዊ ጎኑ ያደላል። ሰዎች ለምን እቁ ይገባሉ ብለህ ስታስብ ራሱ የሚገቡበት መንገድ የግድ ኤፊሽንሲ ፍለጋ ላይሆን ይችላል። አሁን ያን ተቋሙን እንደዚህ አድርገን አጣጠንክረን ወደ መደበኛ ተቋም እናሸጋግረው ብለው አስበው አይደለም የሚገቡት። ምናልባት የመደበኛነት ጠባዩ ነው እቁብን እቁብ የሚያደርገው የማህበ ማህበራዊ ግንኙነቱ ነው ቆብ ቆብ የሚያደርገው። እና ከብዙ የተደራራቢ ነገሮች አሉት ለማለት ነው። ወደሱ ለመሄድ እና ሙሉ በሙሉ ዲጂታይዝ ለማድረግ ትንሽ የሚያስቸግር ይመስለኛል። አቶ አሌክሳንደር መተግበሪያው አማርኛን ጨምሮ በተለያዩ የኢትዮጵያ ቋንቋዎች ግልጋሎት መስጠት እንዲችል ኩባንያቸው እየሰራ መሆኑን ተናግረዋል። ኩባንያው በሚቀጥሉ ጥቂት ወራት እስከ 30 ሺህ ቁብተኞች በመተግበሪያው እንዲጠቀሙ የማድረግ እቅድ አለው። አቶ አሌክሳንደር በእንግሊዝኛ የተዘጋጀውና የቴክኖሎጂ አጠቃቀም ግንዛቤ ባላቸው ዜጎች ላይ ብቻ ያተኮረው ግልጋሎት በሂደት የማደግ ውጥን እንዳለው አስረድተዋል። የመጀመሪያውን ሪሊስ ያደርገውን አፕ በመመልከት ትንሽ የቴክሳቪ የሆነውን ኮሚኒቲ ወይም ጥቂቱን ያተኮረ ሊመስል ይችላል። ግን አየ ሁሉም አይዲያ ሁልጊዜ መጀመሪያው ጥቂት ነገር ነው። ከትንሽ ተጀምሮ ነው ሁሉን የሁሉን ሰው ድምፅ እያዳመጡ ወደ ትልቅ ነገር መግባት የሚቻለው። የኛም አመለካከት እስከ መጨረሻው እስከ ገጠሩም እስካለው ሰው የዚህን አገልግሎት ተጠቃሚ እንዲሆን ነው የምንፈልገው። ምንሻውም ይሄ አላማችንም ይሄ ነው። ግን ምንድ እና ይህንን ለማድረግ ደግሞ መጀመሪያ የአፕሊኬሽኑን ዩዘር ኤክስፒሪየንስ የተለያዩ ከዚህ ጋር ተያይዘው የሚመጡ የሞባይል ፔመንት ሲስተሞችን እነዚህን ሁሉ እያደራጀን መጥተን ነው ለእነሱ በጣም ቀላል የሆነ አጠቃቀም ለእነሱ ማቅረብ የምንችለው ይህንን ሁሉ ፓዝ በማለፍ ስለሆነ እኛም ይህንን ተረድተን ይህንን ጉዞ ጀምረናል። ለጊዜውም አሁን ያለው ግልጋሎቱ ለእነዚህ ጥቂት ሰዎች ሊመስል ቢችልም አሁን ኦሬዲ በሁሉም ቋንቋዎች ትርጓሜ የመተግበሪያውን ትርጓሜ ጀምረናል። እሱንም በጥቂት ጊዜ ይፋ ሆኖ የሚለቀቅ ይሆናል። ማለትም ከቋንቋ ጀምሮ ነው ወደ ታች እየወረደ ቀስ በቀስ ወደዚህ የምናመጣው። ለምን በባህላዊ የቁብ አደረጃጀት ላይ ሞስትሊ የዚህ ተጠቃሚ የሆነው የገጠሩ ህብረተሰብ ነው ማህበረሰብ ነው። ስለዚህ ይህንንም የማንዘነጋው ጉዳይ ነው። እነዚህ ይህንን የቁብ ገንዘቦች ወይ ፔመንቶች በመቀነት ታስሮ የሚቀመጡ ገንዘቦች ናቸውና፣ ይህን መቀነት ፈተነኛ ወደ ቁጠባ ሂሳቦች ለማስገባት ብዙ ሂደት እና ብዙ መሰላሎች መውጣት ያለብን እንደሆነ ተረድተን እዚህም ላይ እየሰራን ነው። ተለምዷዊው እቁብ እምነት ላይ የተመሰረተ ሆኖ ኢትዮጵያውያንን ሲያገለግል ቆይቷል። እቁቦች ሲቋቋሙ በሰፈር በአገር ልጅነት አሊያም አባላቱ በሚጋሯቸው ተቋማትና የጋራ እሴቶች ላይ ተመስርተው ነው። ዶክተር ብስራት ተለምዷዊውን እቁብ ሙሉ በሙሉ በቴክኖሎጂ ለመተካት መሞከር ከአስቸጋሪነቱ ባሻገር የሚያጎድለው ለመኖሩ ጥርጣሬ የላቸውም። እነዚህ መተግበሪያዎች የሚያግዙት ተቋማቱን በአድሚኒስትሬሽን በሚሰሩት ስራ መዝገብ ለመያዝ ወይም የተለያዩ ምልክቶችን በመላክ ለምሳሌ የመክፈያ ቀን ደርሷል የሚል መልእክት በመላክ ሰዎች እንዲከታተሉ፣ አንዱ መረጃ እንዲመዘገብ በማድረግ የተሻለ ተጽዕኖ ሊፈጥሩ ይችላሉ። ይሄ ምንም ጥያቄ የለውም። ስለዚህ መዝገብ የመያዝና ያንን ደግሞ የአንድን ሰው የከፈለበትን ታሪክ እንዲኖር እንዲመዘገብ፣ ያ ደግሞ ወደፊት ምናልባት በሚፈጠረው መፍጠር ለምትፈልገው በውጭ ሀገር ክሬዲት ሬቲንግ እንደምት ተከትለው የሰዎች የመክፈል የኋላ ጀርባቸው ተጠንቶ ያ በመዝገብ አለ ወይ ያ እየታየ የመክፈል አቅምህ ወደፊት እየታየ ወደፊት የምታገኘው ብድር እየተመቻችል እንዲሄድ ማድረግ አቅም ሊፈጥር ይችላል። ያ ግን በአድሚኒስትሬሽን ላይ ብቻ የተገደበ ነው ሆነ ማለት ነው። ነገር ግን የዕቁቦቹ ችግር የአብዛኞቹ መካከለኛ ላይ ያሉት በጣም ብዙ ደንበኞች ያሏቸው ካልሆኑ በስተቀር ያንን መዝገብ የሚያዝ ችግር አታስቶልባቸውም። በመደበኛነት ይገናኛሉ። አንዱ የማን እንደሆነ ያው ቃል የት እንዳለ። ወደዚህ ምቁቦች ሲመጣ ምናልባት ተያዣ ሲዞ ሊሆን ይችላል የመጣው። ስለዚህ ያውን ተያያዥ የምትላቸውን ነገሮች ለምሳሌ መተዋወቅ የምትላቸውን ነገሮች ሙሉ በሙሉ ዲጂታ ስታደርግ ታጣቸዋለ ማለት ነው። እና ሰዎች ወደዚያ ወደ አንተ ሲመጡ የማህበራዊ ግንኙነቱን እንዲሁም ደግሞ የተያያዥ የምትላቸውን ነገሮች በምን ልትተካቸው ትችላለ? ሌላው ነገር ደግሞ ወደ መደበኛው ምንደ ለመምጣት ስትሞክር መደበኛውን ስርዓት ራሱ የሚሸሹበት ምክንያት አላቸው ሰዎች። ያንን ምክንያት አይተኸዋል። ወደ አንተ መደበኛነት ለመምጣት የሚፈልጉት ለምንድን ነው የሚለውንም ማየት አለብ ማለት ነው። ስለዚህ በተለያዩ ምክንያቶች እንዳልከው፣ በእርግጥ ይሄ ወደታች ያለውን የህብረተሰብ ክፍል ይጠቅማሉ። ፋይናንሻልም ሆነ የቴክኖሎጂ ሌትሬሲ ከፍንተኛ ያላለ ሰው እንዴት ወደዛ ሊመጣ ይችላል የሚለውን በደንብ ማየት ያስፈልጋል ይመስለኛል። ነገር ግን እንደ ጅማሮ በዋነኛነት ጥሩ ነው ልለው የሚችለው ይህንን መዝገብ ከመያዝ እና የአንድን ሰው የኋላ ታሪክ የክሬዲት ሬቲንግ ለመስጠት ለሚደረገው ጥረት መረጃ በመያዝ ሊጠቅም ይችላል። ከዛ ባለፈ ግን ምን ያክሉ በእርግጥ ተጠቃሚ ሊሆኑ ይችላሉ የሚለውን ምናልባት አሁን በአሁኑ ሰዓት እቁብ እየተጠቀሙ ያሉ ሰዎች ወደዚህ ማይግሬት የማድረግ ወደዚህኛው ስርዓት የመሸጋገር እድላቸው ምን ያክል ነው ብለህ ብጠይቀኝ ብዙ አይደለም ብዬ መመለስ እችላለሁ። ካለው የሰዎቹ ፍላጎት በእቁቡ ማሳካት ከሚፈልጉት ነገር ፕላስ ደግሞ እያንዳንዱ እቁብ የሚሰጠው ሌላ ተጨማሪ ነገር አለ። ከፋይናንስ ባለፈ ለእያንዳንዱ ለሚገቡበት፣ ለምሳሌ በደንብ የተደራጁ ነጋዴዎች ከታች ለእነሱ ለሚመጡ፣ በተለያየ በመጡበት አካባቢ ሊሆን ይችላል፣ በተለያየ በጓደኝነታቸው፣ በዝምድናቸው ሊሆን ይችላል፣ እንደ ሜንተር ሆነው ያገለግላሉ። ገንዘቡን መስጠት ብቻ አይደለም። የተለያየ አቅጣጫ ያስቀምጡላቸዋል፣ ይደግፏቸዋል፣ መንገድ ያሳዩቸዋል። ይህንን ነገር ወደ ዲጂታል ስታመጣው በቨርቹዋል ዓለም ማሳካት ትችላለህ። ሆይ ብለመጠየቅ ትችላለህ። ሌላው ደግሞ እንደገና እንዲሁም እያያዘው ምንድን ነው አደራጆች ከገንዘብ ባለፈ ሌላም ጥቅም ያገኛሉ። ከሚያገኙት ኮሚሽን በአደራጅነታቸው ከሚያገኙት ኮሚሽን በተጨማሪ ለምሳሌ እቁቡ በየሳምንቱ የሚጣልበት ቦታ ቢኖር በአካባቢ ተሰብስበው ከሚጫወቱት የማህበራዊ ጉዳይ ባለፈ የዕለቱን የሚያስተናግደው ለምሳሌ እንበል ሆቴል ሊሆን ይችላል ካፍቴሪያ ሊሆን ይችላል ለዛ ሰው ገቢ ይሆናል። ንግድ ይፈጥራል ማለት ነው። ስለዚህ ወደ ቨርቹዋል ስትወስደው በሳምንት አንድ ቀን ቢሆን በየቀኑ የሚጣልቁ ካለ በየቀኑ ሊሆን ይችላል። አስር ሰው ወይ ሀያ ሰው ወይ አምሳ ሰው ሊሆን ይችላል። መጥቶ ቡና ጠጥቶ ወይ ሻይ ጠጥቶ ወይ አንድ ቢራ ጠጥቶ ቢሄድ የሚገኘው ገቢ ይቀራል ማለት ነው፣ ወደ ቨርቹዋል ስትወስደው። ስለዚህ ብዙ አብረው እነዚህ ተያያዙ ነገሮች ናቸው። እቁ የሚገቡት ሰዎች የግድ ብራቸውን ብቻ ጠሎት ወጥቶ ለመሄድ አይደለም የሚነሱት ማለት ነው። በመተግበሪያው በኩል እቁ መመስረት የሚቻለው በሚተዋወቁ ሰዎች መካከል ብቻ ነው። አባላት የሚያቀርቡት ማስረጃ ትክክለኛ መሆኑን እንዴት ታረ ታረጋግጣላችሁ? በማህበራዊ ግንኙነት ላይ የተመሰረተውንና የእቁብ ዋነኛ መገለጫ የሆነውን መተማመንስ በምን ትተኩታላችሁ? ተብለው የተጠየቁት የእቁ መስራቾች ለጊዜው በሚተዋወቁ ሰዎች መካከል ብቻ ተወስኖ እንዲቆይ መወሰናቸውን አስረድተዋል። የኩባንያው የቴክኖሎጂ ዘርፍ ኃላፊ ዮሃና እንደሚሉት በሂደት አሰራሩን በማጠናከር የማይተዋወቁ ሰዎች ጭምር በጋራ እቁብ የሚጥሉበት ስርዓት ተቋማቸው ያበጃል። ለጊዜው እኛ ይሄንን ላያቢሊቲ ለመውሰድ ካምፕኒው አሚኒሽኑ ስለሌለው ገና እዚህ ላይ እየሰራን ስለሆነ ያለ ነው። ምን አድርገናል? እቁቡ አሁንም ልክ በትራዲሽናሊ በትረስት ላይ የተገነባ እንደሆነው አሁንም በትረስት ላይ የተገነቡ እቁቦች እንዲመሰረቱ ፕራይቬት እቁቦችን ብቻ ነው ኢኔብል ያደረግ ነው። አንድ ሰብሳቢ መጥቶ እቁቡ አፕሊኬሽኑ ላይ እቁብ ሊፈጠር ሲል ይሄንን መረዳት ይችላል። ለምን ፐብሊክ የሚለውን ቶግል እንኳን ኦን ሊያደርገው ሲሞክር እቁብ አፕሊኬሽን በጊዜው ፐብሊክ እቁቦችን ማለትም የማይተዋወቁ ሰዎች ገብተው ተማምነው እቁብ መጣል የሚችሉበትን ሲስተም ስላልገነባን ገና እየገነባን ስለሆነ ፕራይቬት እቁብ ብቻ ነው መሳተፍ የሚቻለው የሚል መሴጅ አለ እና ያ መሴጅ ምንድን ነው? እኛ አሁን የሚተዋወቁ ሰዎች ዳኝነቱን እና ያው እቁብ ሰብሳቢውም ያለውን ሪስፖንሲቢሊቲ እንዳለው ሆኖ አሁን የሚተዋወቁ ሰዎች በመሀላቸው ተደራራሽነት ያላቸው ሰዎች እንዲጥሉ ነው የምንፈልገው። ግን እኛ አክቲቭሊ እየሰራን ያለ ነው አሁን ከባንኮችም ጋር ከሌላም ኢንቲቲዎች ጋር ይህንን ሴኪሪቲ መፍጠር የምንችልበትን መንገድ ለምሳሌ ናሽናል አይዲን ሲመጣ ምንም እንደዚህ አይነት ነገሮች ሲመጡ ይህንን መፍጠር የምንችልበት ይሄንን ዳኝነት መጋራት የምንችልበት መንገዶች እየዘረጋን ያለ ነው። ስለዚህ በቅርብ ጊዜ ፐብሊክ እቁቦች ሰብሳቢዎች መጥተው የሰብሳቢ ጥቅማ ጥቅም አለ ምን አለ እነዚህን ፓራሜትሮች ሞልቶ ያ ሰብሳቢ እቁቡን ከፈጠረው በኋላ ዲስከቨረብል ይሆናል ማለት ተደራሽነት አለው በዚህ አፕሊኬሽኑ ላይ ማንኛውም ሰው መጥቶ ይሄን ቁብ አግኝቶ እንደ ማንኛውም ሶሻል ፕላትፎርም ሪኩዌስት ልኮ መግባት የሚችልበት ከዛም ጥሎ ደግሞ ያም ፔመንት ሲስተሙ ምንም ኤፊሽንትሊ ኢንቴግሬትድ ስለሚሆን ያንን ሴኩሪቲ ስንፈጥረው ያም መሆን ይችላል። ለጊዜው ግን በተለምዶ በትረስት ላይ እንደሆነ የተገነባ አሁንም በትረስት ላይ የተገነቡ ቁቦች እንዲንቀሳቀሱ እኛም በዚህ ጊዜ ዩዘር ኤክስፔሪየንሱን እያስለመድን ሞር ትሬኒንጎች እየሰጠን ምን እያለን ይሄን ነገር እንዲለመድ አፕሊኬሽኑ የእውነት ሰብሳቢዎችም ተሰብሳቢዎችም የሚጠቀሙበት አፕሊኬሽን እንዲሆን እንፈልጋለን። ያን ዩዘር ኤክስፒሪየንስ አንተ እንዳልከው እስከ ዩኤስኤስቢ ድረስ ወርዶ እኛም እነዚህ ሴፍቲ እና ጋራንቲ ሜዥሮችን አስገብተን አፕሊኬሽን ውስጥ ሲሆን ያኔ ነው ይሄንን ቃል መግባት የምንችለው ማንኛውም ሰው ገብቶ ብሩ ዲፎልት እንደማይሆን ቃል መግባት የምንችለው። አቶ አሌክሳንደር በኢንተርኔት መቆራረጥ ምክንያት ሊፈጠር የሚችል የስራ መስተጓጎልን ለማስቀረት አማራጭ መፍትሄዎች መዘጋጀታቸውን አስረድተዋል። አድማጮቻችን፣ የዛሬው የኢኮኖሚው ዓለም መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።